ጤናና አካባቢ ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። የስኳር ሕመም በህክምናው አጠራር ዲያቤቲስ ታማሚዎች ቁጥር ከአመት ወደ አመት እየጨመረ መሄዱን የዓለም የጤና ድርጅት ባለፈው ሳምንት የዓለም የስኳር ሕመም ቀን ሲታሰብ ይፋ ባደረገው መረጃ አመልክቷል። ድርጅቱ እንደሚለው ይህ በሽታ አሁን እንደ በፊቱን ኑሮ የተመቻቸላቸውን ወይም ሀብታም የሚባሉትን ብቻ ሳይሆን በድህነት የኑሮ ደረጃ የሚገኙ ወገኖችም እያጠቃ ነው። በዚህ ምክንያትም ሰዎች ጥንቃቄን እንዲያደርጉ ይመክራል። ስለ ስኳር ህመም ጥያቄዎች እንዳሏችሁ ብለን አድማጮቻችንም በፌስቡክ ገጻችን ላይ ጠይቀን ማብራሪያ እንዲሰጡንም ባለሙያ ጋብዘናል። በድምጽ ጥያቄዎቻቸውን ለማቅረብ ሁለት አድማጮቻችን መስመር ላይ ይገኛሉ። የሌሎቹን ጥያቄም ፌስቡክ ገጻችን ላይ ሰብስቤ ይዣለሁ። በቅድሚያ ወይዘሮ አረጋሽ ሳሙኤል በጣም እናመሰግናለን ማብራሪያ ለመስጠት ስለተባበሩን። መምህር ዮሐንስ የት እንደሆኑ ይንገሩንና ጥያቄውን ያቅርቡ። ሎም ከሰባት ወይም ከስድስት አመት በፊት በስራ ጉዳይ ገጠር መነበርንበት ወቅት ያው ገጠር እንደሚታወቀው የምግብ እጥረት ብዙ የሚስተዋልበት አካባቢ በመሆኑ ጠዋት ወደ ስራ ስንሄድ ምግብ ሳንመገብ ነው የምንሄደው። ከስራ ስንመለስ ደግሞ ምግብ ሰርተው መመገብ አስቸጋሪ በሆነበት ቦታ ላይ በረቅ እንጀራን በስኮር አድርገን የመመገብ ልም ብለን በረን አንድ አመት ያክል በተደጋጋሚ ህመም ሲያጠቃኝ ወደ ሐኪም ቤት ሄድኩም። ከፍተኛ የሆነ የውሃ ቅን ሰዋልብኛል ከፍተኛ የሆነ ድካምም እንዲሁ አለብኝ። ቁጥሩ የሁሉ ይደክመኝ ነበረ እና ለዶክተሮች እንደምነገርበት ሰአት ሙሉ በሙሉ የሚታይበት ምልክት የስኳር ህመም ነው ግን ኖርማል እንደሆነ ነው አሉኝ። በተደጋጋሚ የሚሰቃ ያለው ታመማለ በዚህ ጉዳይ ሐኪም ቤት በብዙ ጊዜ እጅ ያለው ይሄ በምግብ የሚያስጠቀምበት የነበረው ስኳር ዛሬ ላይ ራሱ በሻይ ውስጥ ያመኛል። አፌን ሁሉ መሳሳት ድረስ ደረጃ የሚያደርስ ነው እና ይመገበው የነበረው ምግብ በዚሁ በሽታ ተጋላጭ አድርጎኛል ወይ የሚል ጥያቄ ነው የፈለኩት። መልካም ወይዘሮ አረጋሽ እርስዎ የምግብ ሳይንስ ተመራማሪ እንደሆኑ አውቃለሁኝ። እስቲ አመጋገብ የሚኖረው ተጽዕኖ ያብራሩልን። አመሰግናለሁ። አሁን አድማጫችንን በተናገሩት አመጋገባቸው ከባድ ነበር። እንደኔ ቢሆን ደረቅ እንጀራውን በሚጥሚጣ ቢበላ ወይም ደግሞ ባዶ ቢበላ ይሻል ነበር። በተለይ ደግሞ ቤተሰብ ውስጥ የስኳር በሽተኛ ካለ አባት ወይም እናት ወደ ልጅ የመተላለፍ እድሉ በጣም ከፍተኛ ነው እና አመጋገባችን ወሳኝ ነው። የምንመገበው ምግብ ፋይበር ወይም ገለባ የምንለው ነገር አለ እና ለምሳሌ እንጀራ ላይ፣ ቂጣ ላይ፣ ዳቦ ላይ የምናገኘው ነገር ገለባ የሚባል ነገር ስላለው ምግባችን ከተፈጨ በኋላ ወደ ሰውነታችን የሚገባበት ጊዜ እንዲዘገይ ያደርጋል። ካርቦሃይድሬቱን ማለት ነው። ቀጥታ ስኳር ከተመገ ሲመገብን ግን ስኳር ካፋችን ጀምሮ ወደ ግሉኮስ እየተለወጠ በቀጥታ ወደ ደማችን ግሉኮስ ነው የሚገባው። እና በደማችን ውስጥ ያለው ግሉኮስ ስለሚጨምር ለስኳር በሽታ የማጋለጥ እድሉ በጣም ከፍተኛ ነው የሚሆነው። አድማጫችን ደማቸው ውስጥ ስኳር አልታየም፣ እኔ ግን ይደክመኛል ብለዋል። ስንት ቦታ ነው የተመረመሩት? ምናልባት የተመረመሩበት መሳሪያ ራሱ ችግር ሊኖሩ ይችላል። ቢያንስ ሁለት ሶስት ቦታ ተመርምሮ ነው በእርግጠኝነት በደም ውስጥ የስኳር መጠኑ ኖርማል ነው ማለት የሚቻለው እና ደግሞ ሽንትን በመመርመር የሚታወቅበት ሁኔታ አለ። ጠዋት በባዶ ሆድ ደም ሲታይ በደም ውስጥ ያለው የስኳር መጠንን ማወቅ ይቻላል። በተለይ ከአርባ አምስት ዓመት እድሜ በኋላ ማንኛውም ሰው ለስኳር በሽታ የመጋለጥ እድል ሊኖረው ስለሚችል አመጋገብን በማስተካከል እና የሰውነት እንቅስቃሴ በማድረግ ጤናማ የሆነ ክብደት እንዲኖረን ክብደታችንን በመቆጣጠር ነው ልንከላከል የምንችለው እና የአመጋገብ ልማድ ወሳኝ ነው በስኳር ህመም ላይ ለማለት ነው። በጣም እናመሰግናለን። በጽሁ ጽሑፍ መልእክታቸውን የላኩ ተመሳሳይ ጥያቄ ያነሱ አሉ። ለምሳሌ ከሚከለከሉ ምግቦች መካከል ስኳር ህመምተኞች፣ ጣፋጭ ምግቦች አንዱ ናቸው እና ጣፋጭን መቀነሱ ራሱ አይጎዳም ወይ ይላሉ። ሌላኛው ደግሞ በአብዛኛው የምንመገበው ኬሚካላይዝድ ነው ኬሚካላይ እንግዲህ የበዛበት ለማለት ሊሆን ይችላል። ገበሬው የሚጠቀመው ማዳበሪያ በጣም አደገኛ ማዳበሪያ ነው ይላሉ። ጆ ዴሎፔሮ ሺፋ የሚል ስም ነው የተጠቀሙት። ሌላኛው ደግሞ ታደሰ የተባሉ ናቸው። እነዚህን ጥያቄዎች ያነሱት፣ ምናልባት ወይዘሮ አረጋሽ የሚሉን ነገር ካለ፣ ጣፋጭ መቀነስ አይጎዳም ወይ ለተባለው አይጎዳም። እድሜያችን ከአርባ አምስት ዓመት በላይ ከሆነ የምንወስደው ምግብ መመጠን አለብን። ቅድም እንዳልኩት ገለባ የበዛበት ወይም ደግሞ ፋይበር የበዛበት ምግብ ነው መመገብ ያለብን ካርቦሃይድሬት ፕሮቲን ስብ ያስፈልገናል ሀይልና ሙቀት ለማግኘት ሆኖም ግን አሁን ለምሳሌ በተለምዶ ድፎ ዳቦ ሲሰራ ከስንዴ ነበር ተፈትጎ ምን ተብሎ ግን ያ መፈተጉ መጥፎ ልማድ ስለሆነ ስንዴ መፈጨት ያለበት ሳይፈተግ ነው የፍኖ ዱቄት ከመጠቀም ይልቅ ያልተፈተገ ስንዴ ተጠቅመን የምንሰራው ዳቦ የተሻለ ነው ለስኳር በሽተኛ የሚሆነው ማለት ነው ስለዚህ ጣፋጭ መቀነስ አይጎዳም ለምን በቆሎም ስንዴም ጤፉም ቢሆን ሩዝም የመሳሰሉት እህል አይነቶች በሙሉ ወደ ሰውነታችን ውስጥ ከገቡ በኋላ ወደ ወደ ግሉኮስ ነው የሚለወጡ። በዛ መንገድ ሰውነታችን ጣፋጭ ነገር ያገኛል፣ ችግር የለውም ለማለት ፈልጋለሁ። የሁለተኛው ጥያቄ በአብዛኛው የምንመገበው ምግብ ኬሚካላይዝድ ነው፣ ማዳበሪያ ያለው ነው። ይሄ ትክክል ነው። እኛ ሀገር እንደውም ይቀንሳል። ያው የውጭን ሀገር ስናይ ባዮሎጂካል ተብሎ የተለዩ ምግቦች አሉ፣ ያው በማዳበሪያ በምን የሚያድጉ ምግቦች አሉ። ገበያ ውስጥም ዋጋቸው ይለያያል። ያው አፈር በጊዜ ሂደት በውስጡ ያለውን ንጥረ ነገር ስለሚያጣ በማዳበሪያ መደገፉ ግድ ነው የሚለውን ግን እኛ የምንመገባቸውን ፕሮሰስ ቢሆኑ ምግቦች ወይም ደግሞ እነዚህ የተቀመሙ ምግቦችን መቀነስ ነው የሚረዳን። የግድ ደግሞ ሙሉ በሙሉ ምግባችንን በተፈጥሮ የሚገኙትን ማድረግ እንችላለን የሚለው ላያስኬድ ይችላል፣ ግን መቀነስ አለብን መጠኑን ማለት ነው። የተቀመሙ ሲሉ ምናልባት የምንከታቸው ቅመሞች ናቸው ወይንስ በፋብሪካ እንዳይበላሹ ተብሎ እንዲሰነብቱ ተብሎ እንደገና ተሰርተው የሚቆዩ እነዛን ለማለት ነው? አው አ ኋላ ያልሽውን ነው። ቅመምማ ወደ ኋላ ላይ እናመጣለን በሚል ነው። ቀረፋ ለምሳሌ ነጭ ሽንኩርት የመሳሰሉት በደም ውስጥ ያለውን የስኳር መጠን የመቀነስ አቅም ስላላቸው በምግባችን ውስጥ መኖራቸው ጠቃሚ ነው እንጂ ጉዳት የለውም። ግን አሁን ቅድም ያልሽውን ምግብ እንዲቆይ የተለያዩ ኬሚካሎች ይጨመራሉ። እነሱ አጠቃቀም ማችን በመጠኑ ቢሆን ይመከራል። አመሰግናለሁ። አቶ አባይ አሉ መስመር ላይ የት ነው ያሉት? ጥያቄ ሆኖም አዊ ዞን አማራ ክልል። እሺ ጥያቄ። አሁን ከሰማሁት በይበል ተመልሷል። ያው እንደ ሌላው በሽታ የግንዛቤ ማስጨበጫ ቢሰጥ ለምሳሌ ስኳር በሽታ ብዙም በቃ ህብረተሰቡ አያውቀውም። እኔ ራሱ አሁን ከሰማሁት ነው እንጂ መከላከያውን ብዙም አላውቀውም። መምጫውን መንገዶችን አላውቅም። ስለዚህ በመንግስት ደረጃ እኔ እንደ ቤት ስራ የምሰጣችሁ ነገር ለወደፊት የግንዛቤ ማስጨበጫ ለህብረተሰቡ በተለያዩ ሚዲያ እና በተለያዩ በሚ የሚሰበሰብበት አካባቢ ይሰጥ ልክ እንደ ቻይቪ ነገር እንከላከለው፣ እንተባበር፣ በዚህ በዚህ ብዬ ነው። ጥሩ ሀሳብ ነው። ለዚህም ነው እንዲህ ያለውን የውይይት ፕሮግራም ያዘጋጀ ነው። እናመሰግናለን። በጣም እናመሰግናለሁ። ተመሳችኛል። ቀጥሉበት። መልካም እንግዲያው ያው ጥያቄዎች በጽሁፍ የደረሱኝን ለአቅርብ። ወይዘሮ አረጋሽ አቶ ታሪኮ ወንድሙ ይባላሉ። አመሰግናለሁ ብለው የስኳር በሽታ መነሻው ምንድን ነው? መከላከልስ ይቻላል ወይ? ገና ያልተያዘ ሰው መቆጠብ ያለበት ከምን ከምንድን ነው? ይላሉ የስኳር በሽታ መነሻው ምንድን ነው አይታወቅም። እውነት ለመናገር ግን ሶስት አይነት የስኳር በሽታዎች አሉ። አንደኛ ብዙ ጊዜ ህጻናትን የሚያጠቃው ወይም ደግሞ በእንግሊዝኛ ታይፕ ዋን ዲያቤቲስ የሚባለው ማለት ነው። ከህፃነት ጀምሮ የስኳር በሽተኛ ሆነው እንዲቀሩ የሚያደርገው የስኳር በሽታ ነው። እነዚህ አይነት ህፃናት ደግሞ እድሜ ልካቸውን ኢንሱሊን መወጋት አለባቸው። ሰውነታቸው ኢንሱሊን አያመርትም ማለት ነው። ሁለተኛው ደግሞ ብዙ ጊዜ አዋቂዎችን የሚያጠቃ ስኳር በሽታ ነው ወይም ደግሞ ታይፕ ቱ ዲያቤቲስ ይባላል። ይሄ ደግሞ በማንኛውም ጊዜ በማንኛውም ሰው ላይ ሊከሰት ይችላል። ሶስተኛው ደግሞ አንዳንድ እናቶች በእርግዝና ወቅት ስኳራቸው ከፍ ይላል። ይህ ብዙ ጊዜ ከወለዱ በኋላ ወደ ኖርማል ይመለሳል። መነሻው ምንድን ነው ለተባለው ሁለተኛው ላይ ነው አሁን የምንነጋገረው። ሁለተኛው የስኳር አይነት የሚባለው በእድሜ ከአርባ አምስት ዓመት በኋላ የሆነ ማንም ሰው ለዚህ የተጋለጠ ይሆናል እና ነጫጭ ነገሮች የሚባሉ ስኳር፣ ቅቤ፣ ጨው ለተለያዩ በሽታ ሊያጋልጡ ስለሚችሉ አጠቃቀማችን በመጠኑ ሊሆን ይገባል። ሁለተኛው ደግሞ በዘር ሊተላለፍ ይቻላል፣ ቅድም የተናገር ነው። በተለይ አባትና እናት የስኳር በሽተኛ ከነበሩ ያ ሰው አመጋገቡን ሊቆጣጠር ይገባል፣ ማለት እንዳይዘው መከላከል መቻል አለበት። ሶስተኛው ጭንቀት፣ ይሄ ስትረስ የምንለው ከመጠን በላይ ማሰብና መጨነቅ ራሱ ሰውን ወደ ስኳር በሽታ ሊመራው ይችላል። ሌላው ደግሞ ሊቪንግ ኮንዲሽን ቅድም ወንድሜ እንደተናገሩት መጥፎ የአመጋገብ ልማድ ራሱ ወደ ስኳር ሊያመራ ይችላል እና ሰው ሰዓቱን ጠብቆ የምግብ አይነቱ፣ ጥራቱ ሳይሆን የተገኘውን ምግብ መመገብ መቻል አለበት። ይህም ሲባል ደግሞ የስኳር መጠኑ በጣም ከፍተኛ የሆነ ለተለያየ በሽታ የሚያጋልጥ አይነት ምግቦችን ሳይሆን በተፈጥሮ የሚገኙ ምግቦችንም በመመገብ ሰው ረሀብ እንዳይኖረው ማስታገስ ይቻላል ማለት ነው። ሌላው በጥናቶች እንዳየ ነው፣ ከመጠን በላይ ያለፈ ውፍረት እነዚህ ሰዎች ደግሞ በቀላሉ ስኳር በሽታ ደም ግፊት ልብ ጋር የተያዙ ለተለያዩ በሽታዎች ሊጋለጡ ይችላሉ። ሌላው ደግሞ ብዙ ጊዜ ወንዶች ከሴቶች ይልቅ ለስኳር በሽታ ይጋለጣሉ እና እነዚህ የተለያዩ መንስኤዎች አሉና ያው በተለያየ መንገድ ነው ሰዎች ሊይዛቸው የሚችሉት። ስለዚህ እንዴት ነው እነዚህን ነገሮች መቀነስ የምንችለው ለተባለው መጥፎ የሆነ የአመጋገብ ልማድን ማስወገድ እና የሰውነት እንቅስቃሴ ማድረግ አስፈላጊ ነው። አንድ ሰው ቀኑን ሙሉ ተቀምጦ የሚሰራ ቢሆንም በቀን ውስጥ ቢያንስ ሰላሳ ደቂቃ ያህል የእግር ጉዞ ማድረጉ ጤናማ ነው። ሌላው የሰውነትን ክብደት መቆጣጠር አስፈላጊ ነው። በተለይ ከአርባ አምስት ዓመት በኋላ የምንመገባቸው ነገሮች በብዛት ፍራፍሬና አትክልት ነገር ቢሆኑ የተሻለ ነው። ከተፈተገ እህል ይልቅ ያልተፈተገ እህል አዘጋጅቶ መጠቀም እና እነዚህን የመሳሰሉ ነገሮችን ማድረጉ ለመከላከል ይረዳል። ሳም የተባሉ አድማጭ ምንድን ያሉት የአመጋገብ ችግር ሳይሆን የአኗኗር ችግር ነው። ይኸውም በኑሮ ውድነት፣ ፍትህ ማጣት፣ ነጻነት ያለመኖር እያሉ በሰፊውም ዘረዝሩት ነገር አለ። እርሶም ጭንቀትን ጠቅሰዋል፣ ለምክንያቶቹ አንዱ ሊሆን እንደሚችል ማለት ነውና በተለይ በተለይ ወደኋላ ላይ ይመለስበታል ያሉት ነገር ነበረ፣ ያንን አጠቃለው እስቲ አዎ፣ መንስ የምንላቸው ነገሮች እነዚህ ናቸው። ቅድም ወደኋላ መለሳለ መለሳለሁ ያልኩኝ ቅመማ ቅመም ላይ ነው። አሁን ለምሳሌ አብሽ በኛ በኢትዮጵያውያን ምግብ በብዛት እንጠቀማለን እና አብሽ አንዱ የስኳር የምንከላከልበት አንዱ የምግብ አይነት ነው። የስኳር በሽታ እንዳለበት እንኳን የተረጋገጠ ሰው ወተት ላይም ሊሆን ይችላል፣ እንጀራ ላይም ጨምሮ ሊሆን ይችላል ብቻ ግን በቀኑት ሁለት የሾርባ ማንኪያ ያህል አብሽ መጠቀሙ የሰውነቱን የስኳር መጠን እንዲቆጣጠረው ይረዳል። ነሽን ነሽንኩርስ ቤት ውስጥ የተዘጋጀ ንጹህ የሆነ እርድ ትንሽ በምግባችን ላይ እየጨመርን ብንጠቀም ቀረፋም ራሱ እንደ ሻይም በመውሰድ የተለያዩ ምግቦች ላይም ጨምሮ በመጠቀም ጠቃሚ የምንላቸው የምግቦች አይነት ናቸው ለማለት በጣም ነው የማመሰግነው። ወይዘሮ አረጋሽ ሳሙኤል የምግብ ሳይንስ ተመራማሪ እና ባለሙያ። በጽሁፍም በድምፅም ጥያቄዎቻችሁን ያቀረባችሁ አድማጮቻችንንም በጣም አመሰግናለሁ። ለዛሬ ያልነው በዚሁ አበቃ። ደህና አምሹ። ሰላም አምሽ።